እነሆ ሳምንታዊ ከምድር እስከ ህዋ ከኤፍኤም አዲስ 971። የአገር ልጆች ባለፈው ሳምንት የሳተላይቶችን ርዕሰ ጉዳይ እንዳስደመጥናችሁና ርዕሰ ጉዳዩ ባለመቋጨቱ በኢትዮጵያ ያለውን ሁኔታ ጨምረን ለዛሬ ይዘን እንደምንመለስ መቀጣጠራችን አይዘነጋም። ይሁንና ለዛሬ አንድ ወቅታዊ ጉዳይ ላይ ቆይታ እናድርግና በቀጣይ ሳምንት ይህን ያቆየነውን ርዕስ ይዘን እንመለሳለን። ጌታቸው መልአኩ ነኝ። አብራችሁን ስለሆናችሁ እናመሰግናለን። ቱሪዝም በታሪክ ቅርሶች ላይ በባህልና ተፈጥሮ ላይ የሚሰራበት ጭስ አልባ ኢንዱስትሪ በመባል ይታወቃል። ኢትዮጵያ ደግሞ ሁሉንም አይነት የቱሪስት መዳረሻ ያላት ሀገር ነች፣ ምንም እንኳ የሚገባትን ያህል ባትጠቀምበትም። አሁን ደግሞ የእነዚህን መዳረሻዎች ደረጃና ተፈላጊነት ከፍ የሚያደርግ የቱሪዝም ማሳደጊያ እየመጣ ነው፣ አስትሮ ቱሪዝም። ይህ መስክ ከጠፈር ጋር ተያይዞ በሥነ ከዋክብት ምልከታ ላይ ያተኩራል። የቱሪስት አንዱ የመሳቢያ ዕድል ሆኗል ማለት ነው። ከዚህ ጋር በተያያዘ ሰሞኑን በኢትዮጵያ አንድ ትልቅ ዓለም አቀፍ ሲምፖዚየም ሊካሄድ ነው። ከዚህ ከሲምፖዚየሙ ጋር በተያያዘ ከአዘጋጆቹ ማብራሪያ ይሰጡን ዘንድ አንድ ኃላፊ ጋብዘናል። ስሜ አለምዬ ማሙ ይባላል። በስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት ውስጥ የቀጠናዊ ትስስር ዋና ስራ አስፈጻሚ ሆኚ እሰራለሁ። እንደዚሁም ደግሞ በህዳር ሶስት ጀምሮ የሚከናወን አለም አቀፍ የአስትሮኖሚ ቱሪዝም ላይ የሚያተኩር ሲምፖዚየም የእሱ አስተባባሪ ነኝ። የቀጠናዊ ትስስር ማለት ከምስራቅ አፍሪካ ጀምሮ እንደዚሁም እስከ ኢንተርናሽናል ድረስ ሊኖሩ የሚችሉትን ግንኙነቶች ማስተባበር፣ ትብብር መፍጠር እና ለመልካም ውጤትን ለመተርጎም እንዲያስችል ከሀገር ውስጥም ጀምሮ በእንግሊዝኛ ሪጅናል ፓርትነርሺፕ ሊድ ኤክስኪቲቭ እንግዲህ በአማርኛ ስንመልሰው ቀጠናዊ ትብብር ነው ማለት ነው። የሚቀጥለው አንድ ሳምንት በኋላ እዚህ ኢትዮጵያ ውስጥ የሚደረግ ትልቅ ሲምፖዚየም እንዳለ ሰምተናል። የዛሬው ቃለ ምልልሳችን የሚሆነው ከዚህ ሲምፖዚየም ጋር በተያያዘ ነው እና ይህ አይኤ ዩኤስ 386 ሲምፖዚየም በሚል የሚዘጋጀው አስትሮኖሚ ጋር የተያያዘ ወይም ስነ ከዋክብት ጋር የተያያዘ ሲምፖዚየም ምንድን ነው? ለምንስ ተዘጋጀ? ስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት ከዓለም አቀፉ አስትሮኖሚካል ህብረት ጋር በመተባበር አይ ኤ ዩ 386ኛ አስትሮቱሪዝምን በዓለም ደረጃ ለማሳደግ የጥቁር ሰማይና የአስትሮኖሚ ቅርሶች ሚና በሚል ርዕስ ነው ወይም በእንግሊዝኛው ዳርክ ስካይ ኢንድ አስትሮኖሚካል ሄሪቴጅ ኢን ቡስቲንግ አስትሮቱሪዝም አራውንድ ዘ ግሎብ በሚል ከኅዳር 3 እስከ ሰባት ድረስ ይሄ ዓለም አቀፍ ሲምፖዚየም በአዲስ አበባ ይከናወናል። ዋናው ዓላማው እንደሚታወቀው ከዚህ በፊት ህዋ ሳይንስ ሲባል በአብዛኛው ወደ ዲፕ ስፔስ ብቻ ማጥናት ይመስለናል። ግን እሱ አንዱ ፓርት ነው። የውሃ ሳይንስ ለሳይንስና ቴክኖሎጂ እድገት ከሚያበረክተው አስተዋጽኦ በተጨማሪ የጥቁር ሰማይና አስትሮኖሚ ቅርሶችን በመስህብነት በመጠቀም አስትሮቱሪዝም የሚባል አንድ የራሱን የቻለ የቱሪዝም ዘርፍ አለ። እሱን በማሳደግ ለማህበራዊና ኢኮኖሚያዊ እድገት በጣም ቁልፍ ሚና አለው። ቱሪዝም በዓለም እስከ አስር ነጥብ አምስት ፐርሰንት ጂዲፒውን ይደግፋል። በአፍሪካ እስከ ሰባት ይደርሳል እና ይሄ ማለት ምን ማለት ነው? ከቱሪዝም ብዙ ገቢ ይገኛል ማለት ነው። ከዚህ አንጻር እንዴት አስትሮቱሪዝምን ማለትም ጥቁር ሰማይንና የአስትሮኖሚካል ቅርሶችን ባሉበትን ቦታ በመጠበቅ እንደ ተጨማሪ የቱሪስት መዳረሻ በማድረግ ሳይንሳዊ ፋይዳዎቹን በማጉላት የሚደረግ አዲስ ኢኮኖሚያዊ ግኝት ያለው ስለሆነ እሱን አስመልክቶ እንዴት በዓለም ዙሪያ እንዲሁም በአፍሪካ እንዲሁም በኢትዮጵያ ማሳደግ ይችላል በሚል ርዕስ በዚህ ዘርፍ ያሉ ተመራማሪዎች፣ የባለድርሻ አካላት የምርምር ውጤታቸውን የደረሱበትን የተለያየ የትብብር መስክ እንደዚሁም ደግሞ የግንዛቤ መስጫ የሚሰጥበት ሲምፖዚየም ሲሆን የተለያዩ መስህቦች እንደ ምሳሌ ብንወስድ በኢትዮጵያ የተለያዩ ለምሳሌ ወደ ሰሜን ብንሄድ ላሊበላ አለ። ወደ ደቡብ ስንሄድ፣ ወደ ምዕራብ ስንሄድ የተለያዩ ቱሪስት መዳረሻ ቦታዎች አሉ። ላይክ እንደ አፋር አለ እና እነዚህ አይነት ቦታዎችን እንደ መሰረት በማድረግ በማታ ሰማዩ ጥርት ብሎ ኮከቦቹ በስነ ስርዓት የሚታዩበትና ምንም አይነት የብርሃን ብክለት የሌለው ለማለት ነው እና በዚህ ጥቁር ሰማይ ላይ ያለበት አካባቢ ተፈጥሯዊ ሁኔታውን በደንብ ከማሳየት አንጻር ሳይንሳዊም ሆነ ተጓዳኝ ጉዳዮችን መስራት ስለሚያስችል እነዚህን ካሉት የአስትሮኖሚ እንደዚሁም ደግሞ ሌሎች መስህቦች ጋር አንድ ላይ በማስተሳሰር ተጨማሪ የቱሪስት መዳረሻ እንዲሆን የሚያስችል ሀሳብ ነው። ሀሳቡ ለምሳሌ አንድ ሰው አፋር ብሄድ ወይ ደግሞ ወደ ኦሞ ብሄድ፣ ሀመር ሰዎች ጋር ሄዶ ባህላዊ ጭፈራ ብቻ በማታ ከሚያይ ተጨማሪ ቴሌስኮፕ አድርገው በዛ ድቅድቅ ጨለማ ኮከቡን ቢያሳዩ ተጨማሪ ኢኮኖሚ ቤኔፊት ያገኛሉ። ስለዚህ እነዚህን በማስተሳሰር አስትሮቱሪዝም የሚባለው ሀሳብ አለ ማለት ነው። ስለዚህ ይሄ አስትሮቱሪዝም በዓለም ዙሪያ በጣም ያልተለመደ ግን በመስፋፋት ላይ አለ። በተለይ ባደጉት ሀገር ትልቅ ለውጥ ያመጣ፣ በማደግ ላይ ያሉት ላይ ደግሞ ገና ያልተነካ። የአስትሮኖሚካል ምልከታ ቢኖር ወይ ደግሞ ኦብዘርቫቶሪ ብንተክል እዛ አካባቢ ያለውን ህብረተሰብ፣ በተለይ በዝቅተኛ ደረጃ ላይ የሚኖሩትን በቀላሉ የኢኮኖሚ ሁኔታቸውን ለመቀየር ተጨማሪ የገቢ ምንጭ በአስትሮ ቱሪዝም መስፋፋት ምክንያት ስለሚያገኙ ይሄና ይህን መሰል ትሩፋቶች በሰፊው ለማዳረስ ምን መደረግ አለበት? አሁን ያለው ሁኔታ ምን ይመስላል? የብርሃን ብክለት ያለባቸው አካባቢዎችን እንዴት መቀነስ እንችላለን? እንዴት ተፈጥሮን ምቹ አድርገን ከተፈጥሮ ብዙ ሀብት ማግኘት የምንችልበትን መንገድ የሚገለጽበት ሲምፖዚየም ነው። በተለምዶ እዚህ ኢትዮጵያ ውስጥ አንድ የሚባል ነገር አለ። ይሄ ጥቁር ሰማይ ሲባል እንሰማለን። ጥቁር ሰማይ ስንል ይሄ ቀን ላይ የምናየው ሰማያዊ ከለር ያለውን ሰማይ ሳይሆን በምሽት ጊዜ ጥርት ባለው ሰማይ ላይ በጨለማው ከዋክብትን የምናይበትን ሰማይ ማለት ይመስለኛል። እንደሚታወቀው ይሄ አስትሮ ቱሪዝም ትልቅ አስተዋጽኦ እንዲኖረው ከሚያደረጉት ነገሮች ዓለም ላይ ሁሉም ቦታ በጠፈር ምልከታ ላይ እኩል ጠቀሜታ የላቸውም እና የተወሰኑ የተለዩ ቦታዎች እንዳሉ እንሰማለን። ከዚህ አንጻር ደግሞ ኢትዮጵያ አንዱ እድሉ ያላት ሀገር ናትና የዚህ ማደግ ትልቅ አስተዋጽኦ ይኖረዋል ተብሎ እንደሚታሰብ ነው የምገምተው። አሁን ይሄ ሲምፖዚየም እንዳየሁት ከሁለት መቶ በላይ ሰዎች ይሳተፋሉ። በዓለም ላይ ካሉ የተለያዩ ቦታዎች ነው የሚመጡት። እነማነማ ይመጣሉ? ይሄ ሲምፖዚየም እንግዲህ ዓለም አቀፍ ሲምፖዚየም ነው። ሲምፖዚየሙን ለማዘጋጀት የሳይንስ ኮሚቴ አለ። ይሄ ሳይንስ ኮሚቴ ወይም ሳይንቲፊክ ኦርጋናይዚንግ ኮሚቴ ወደ አስራ አራት የሚሆኑ ዓለም አቀፍ ሳይንቲስቶች በዚህ ዘርፍ የሚሰማሩ አልሞስ ከሁሉም አህጉራት የተሰበጣጠሩ በዘርፉ አንቱ የተባሉ ባለሙያዎች አሉ። እነሱ እየመሩት በወጣው የማስታወቂያ መሰረት የተለያዩ የጥናት ሁኔታዎች ወይም አብስትራክቶች በመሰብሰብ ጥሩ ነው የምንለውን ለዚህ ሲምፖዚየም መርጠን ያዘጋጀ ነው ነው። ስለዚህ ከተለያየ ዓለም ለምሳሌ ስለ ጥቁር ሰማይና አስትሮቱሪዝም በሰፊው እየተጠቀሙበት ካለበት ከአሜሪካ ጀምሮ እንደዚሁም ከአውስትራሊያ፣ ከአውሮፓ ከአፍሪካ እና ከኤሽያ ብዙ ተሳታፊዎች ይመጣሉ። አንደኛው ለምሳሌ ዋና ተጋባዥ እንግዳችን ከኒውዚላንድ የሚመጣ ሰው ነው። በዚህ በጥቁር ሰማይ ዙሪያ ትልቅ ጽሁፍ ነው የጻፈ። እንደዚሁም ደግሞ ኒውዚላንድ የራሷ የሆነ ሪዘርቭ አላት፣ ልክ እንደ ፓርክ የተከለለ ቦታ አላት እና እሱን የሚያስተዳድር አንድ እውቅ ፕሮፌሰር በዚህ ስብሰባ ላይ ዋና ገለጻ ይሰጣል። እሱና ሌሎች መሰል ከአፍሪካ ሀገራትም እንደዚሁ ለምሳሌ ሳውዝ አፍሪካ፣ ናሚቢያ በዚህ ዘርፍ ብዙ ስቴፕ የሄዱ ናቸው። ሞሮኮም እየተከተለች ነው እና ከዚህ ልምዳቸውን የሚያካፍሉበት እንደዚሁም ከኢንዲያ ከአውሮፓ በዚህ ዘርፍ ብዙ ልምድ ያላቸው ሰዎች እየመጡ ነው። እንግዲህ በጥቁር ሰማይ ዘርፍ ብቻም ሳይሆን ደግሞ የዚህን ውጤት እንደ አንድ ቢዝነስ በማድረግ ስራ የጀመሩትም የጀመሩ በቱሪዝም ዘርፍ ደግሞ ስራ የጀመሩ መለስተኛ ስታርታፕ የከፈቱና የከፈቱ ና ትልቅ ለውጥ እያመጡ ያሉ ለምሳሌ አስትሮስተ የሚባል በሂማሊያ ተራራ ላይ ሂማሊያን ተራራ አንደኛው የሰማይ ምልከታ ወይም አስትሮኖሚካል ሳይትስ ነው። ለኢንዲያ ከህንድ በስተ ሰሜን ወይም ሰሜናዊ ክፍል የሚገኘው ተራራ ማለት ነው። እዛ ላይ ላሉ ህብረተሰብ ቴሌስኮፕና የሎጅ ማረፊያን በማዘጋጀት እንደዚሁም ደግሞ ተጓዳኝ የሆኑ በቀላሉ ታዳሽ ብርሃን ወይም ሶላር ፓናል በማድረግ እዛ ለሚጎበኙ ሰዎች ያንን ነገር በማድረግ የአካባቢ ሰው ተጠቃሚ የሆነበትን ትልቅ ፕሮጀክት የነደፈች አንድ ወጣት ህንዳዊት በዚህ ዘርፍ ተሞክሯንም ታቀርባለች። በተመሳሳይ ከሳውዝ አፍሪካ የአስትሮ ቱሪዝም ቢዝነስ ስትራቴጂ የነደፉ እንደዚሁም ደግሞ ወደ ስራ የተለያዩ ሆቴሎች እና ቱር ኤጀንሲዎች የነሱን ፕሮዳክት የሚጠቀሙ እንደዚህ አይነት ባለሙያዎች ሁሉ የሚመጡበት ነው እና የልምድ ልውውጡ ከኢትዮጵያም፣ አዎ ከኢትዮጵያም አሉ እና በኢትዮጵያ ደግሞ በዘርፉ ያሉ የተለያዩ በክልል ያሉ የቱሪዝም ቢሮ ሰራተኞች፣ ቱር ኦፕሬተሮች በቱሪዝም ሚኒስትሪ ስር ያሉ የተለያየ አደረጃጀት ላይ ያሉ በቱሪስት እና ቱሪስት ነክ ነገሮች ላይ ያሉት ሁሉ ጋብዘናል። እነሱም ይሳተፋሉ። የአቅም ግንባታ ስልጠና ሁሉ አዘጋጅተናል፣ ከስብሰባው ቀደም ብሎ ለሁለት ቀን ቅድም ያልኩ ሰዎቹ የሚሳተፉበት እና ልምዳቸውን የሚያካፍሉበት እንዴት ወደ ቢዝነስ መቀየር ይቻላል የሚባለውን ሁኔታ ሁሉ የሚያስችል ትልቅ ነው ፕሮግራም በማዘጋጀት በርካታ አካላት ተሳትፈዋል። እንደ ተረዳሁት ወደ ስድስት ና ከዛ ያላነሱ አካላት ናቸው። ይህን ሲምፖዚየም በማዘጋጀት እየተሳተፉ ነው። የኢትዮጵያ ስፔስ ሳይንስ ና ጂኦስፓሻል ኢንስቲትዩትን ጨምሮ በርካታ አካላት ናቸው። እንደ ማማን እንደሆኑ መጥቀስ ይቻላል። ይህንን ሲምፖዚየም በዋነኝነት ያዘጋጀ ነው ምንም እንኳን የኢትዮጵያ ስፔስ ሳይንስ ና ጂኦስፓሻል ኢንስቲትዩት ሆስት ቢያደረገውም በዋናነት በትልቅ በመተባበር የሚኒስትሪ ኦፍ ኢኖቬሽን ና ቴክኖሎጂ፣ የሚኒስትሪ ኦፍ ቱሪዝም፣ የኢትዮጵያ ስፔስ ሳይንስ ሶሳይቲ እንደዚሁም ደግሞ ከውጭ የአፍሪካ አስትሮኖሚካል ሶሳይቲ፣ የኢስት አፍሪካ ሪጅናል ኦፊስ ኦፍ አስትሮኖሚ ፎር ዴቨሎፕመንት እነዚህን አካላት አብረን በመሰባሰብ ይሄንን ነገር ሁሉ የሚመለከታቸው ስለሆነ ያዘጋጀ ነው ነው በተለይ ከሚኒስትር ኦፍ ቱሪዝም ና ሚኒስትር ኦፍ ኢኖቬሽን ኤን ቴክኖሎጂ አንጻር በተለይ የዲጂታል ኢኮኖሚ ወይም ዲጂታል ኢትዮጵያን ከመገንባት አንጻር የአስትሮኖሚ ና የአስትሮ ቱሪዝም ተሞክሮ ምንድን ነው የሚለውን አጉልተን ማውጣት እንፈልጋለን። ጉብኝት ተካተውበት ይሆን ምናልባት የሚጎበኙ ቦታዎች ከዚሁ ከቱሪዝም ጋር በተያያዘ ስለሆነ ሲምፖዚየሙ የተካተተበት ይሆን እነኝህ እንግዶች የሆነ ቦታ እንዲጎበኙ ተዘጋጅቶ ከሆነ ብዬ ነው። አዎ ለጊዜው እንግዲህ ከጥቁር ሰማይ ጋር የሚተያያዘ ስለሆነ እንጦጦ ላይ ያለ ኦብዘርቫተሪ ያለን ወደ 3200 ከምሬት ከፍታ ያለው ሁለት ትልልቅ ቴሌስኮፖች ያሉበት ሁሌም እኛ አስትሮኖሚ ባሰብን ቁጥር ለብዙሀኑ መነሳሳትን የፈጠረ እሱን በዋነኝነት እናስጎበኛለን። እንደዚሁም ደግሞ ጎብኚዎቹ ወይም ተሳታፊዎቹ በጭር ርቀትና በሚፈልጉት ቦታ ሁሉ ሄደው መጎብኘት እንዲችሉ አስፈላጊ ነገሮች አመቻችተናል። ስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት አላማ የህዋ ሳይንስና ጂኦስፓሻል ቴክኖሎጂን ለሀገራዊ ልማት ያለውን ሁለንተናዊ አቅም በስፋት መጠቀም ነው። ይህን ግብ ለማሳካት ደግሞ በህዋና ጂኦስፓሻል ሳይንስ ዘርፍ አቅምን በማሳደግ ማህበራዊና ኢኮኖሚያዊ ዘርፍ ላይ ያለውን የራሱን አበርክቶ ማድረግ ነው። የስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት በዚህ ዘርፍ በስልጠና በምርምርና በማማከር ቢሰራም በዘርፉ ካሉ አለም አቀፋዊ ተቋማት ትብብር በመፍጠር እነዚህ የተለያዩ ኢንተርናሽናል ወርክሾፖችን በማዘጋጀት የልምድ ልውውጥ፣ የኖሌጅ ትራንስፈር እና በዘርፉ ያሉትን ሰዎች በማሰልጠን የተሻለ ደረጃ ለመድረስ ጥረት ያደርጋል። ከዚህ አንጻር በፊታችን ህዳር ሶስት ጀምሮ የሚከናወነውን የዓለም አቀፉን አስትሮኖሚካል ዩኒየን 386ኛ በጥቁር ሰማይና የአስትሮኖሚካል ቅርስ አስትሮቱሪዝምን ከማሳደግ አንጻር ያላቸውን ሚና የሚያጎላ ዓለም አቀፍ ወርክሾፕ እናካሄዳለን። ይሄ ለአምስት ቀን የሚቆይ ሲምፖዚየም ሲሆን ከሲምፖዚየሙ ቀደም ብሎ ደግሞ ሁለት አክቲቪቲዎች አሉ። አንደኛው በአፍሪካ ፕላኔቴሪየም ወርክሾፕ አስመልክቶ የዲጂታል ፕላኔቴሪየምን ለኢኮኖሚ ግንባታ ምንድነው ያለው ፋይዳ የሚለውን የምንገነዝበት ወርክሾፕ እና እንደዚሁም ደግሞ በቱሪዝም ዘርፍ ላሉ በዩኒቨርሲቲ ለሚሰሩ የበለባለ ድርሻ አካላት ለቱራስ ጎብኚዎች የአቅም ግንባታ በአስትሮ ቱሪዝም ዘርፍ ለኢኮኖሚ እንዴት ስታርታፕ ቢዝነስ መጀመር ይቻላል የሚል የአቅም ግንባታ ስልጠና እናካሄዳለን። ስለዚህ ለሁለት ቀን የምናከናውነው ነው ስልጠና ወይም አክቲቪቲ ከሲምፖዚየሙ ቀደም ብሎ በአጠቃላይ ለሰባት ቀን የሚውል ከቅዳሜ እስከ አርብ ነው። እንደዚሁም ከሲምፖዚየሙ በኋላ በእኛ ተቋም ለሚማሩ ፖስት ግራጁ ተማሪዎች እንዴት ፈንድ ማግኘት ይቻላል የሚባል ስለ ኤራስመስ ፈንድ እንደዚሁ ሌላ ስልጠና አድርገን፣ ስለዚህ ከቅዳሜ እስከ ቅዳሜ ነው የሚሆነው ማለት ነው። ምናልባት እኛ የስፔስ ሳይንስ እና ቴክኖሎጂ ተቋም እንደመሆናችን ምን ከቱሪዝም ጋር ያገናኛችኋል የሚል ጥያቄ ሊነሳ ይችላል። ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት እንደ ተቋም የስፔስ ሳይንስና የጂኦስፓሻል መረጃዎችን ያመርታል እና ቴክኖሎጂዎችን ያለማል። ከዚህ አንጻር ጂኦስፓሻል መረጃዎችን በማልማት ካርታ ይሰራል። እነዚህም ደግሞ ለቱሪዝም መዳረሻ የሚሆኑ ካርታዎችን በፕሪንት ብቻ ሳይሆን በዌብሳይትና በሞባይል አፕ እንዲሆን ቴክኖሎጂዎችን በማልማት እንደዚሁም ከሚኒስቴር ኦፍ ቱሪዝም ጋር በመተባበር ወደ ህብረተሰቡ ማድረስ ይችላል። ስለዚህ ከቱሪዝም አንጻር እኛ ቱሪዝምን ዲጂታላይዝ ለማድረግና ኢኮኖሚን ለመደገፍ የምንሰራው አንደኛው በዚህ አግባብ ነው። ሁለተኛ ደግሞ ለቱሪስት አትራክሽን ባሉበት አካባቢ ሁሉ ወይ ደግሞ ከፍታ ቦታ ባላቸው ቦታ ሁሉ ለአስትሮኖሚካል ምልከታ የሚመቹ ትልቅ ተራራዎችን በመለየት በማጥናት ለአስትሮኖሚካል ምልከታ በቂ ከሆኑ ለእነዚህ ለጥቁር ሰማይ እና ለአስትሮኖሚካል ቅርስ ጥበቃ እንዲውሉ እርግጠኛ ስንሆን ወደ ስራ እንጀምራለን እንደ ምሳሌ በሰሜኑ ክፍል ያለው ላሊበላ አጠገብ አቦይ ጋራ የሚባል ተራራ አለ እዛ ላይ እንደዚሁ ጥናት ጀምረን ወደ ትግበራ ለመግባት አስፈላጊውን ሂደት እየሄድን ነው ማለት ነው በተመሳሳይ ኢትዮጵያ ውስጥ ብዙ ትልልቅ ተራሮች አሉ በደቡብም በምስራቅም በሁሉም ለምሳሌ ወደ ባሌ ብንሄድ ቱሉ ድምቱ ተራራ አለ ወደ ወላይታ ብንሄድ ዳሞትታ አለ ወደ አርባ ምንጭ ጉጌ እና እነዚህን የመሳሰሉትን በማጥናት በመለየት ለወደፊቱ አስትሮኖሚካል ሳይት በመጠቀም አስትሮቱሪዝምን ከማዘመንና ወይም ተጠቃሚ ከማድረግ ወይም የቱሪስት መዳረሻ ከሚሆኑ ቦታዎች ውስጥ እንዲጠቀሳሉ ማለት ነው እንደ ሀገር። ስለዚህ ይሄንን ስራ ስለምንሰራ የዓለም አቀፉ አስትሮኖሚካል ሕብረት ጋር በመተባበር የአዩስ 386ኛን በኢትዮጵያ የምናደረግበት ፋይዳ አንዱ አስትሮ ቱሪዝምን እንደ አንድ ተጨማሪ የቱሪስት አቅም በመቁጠር ለቀጣይነት ላለው ልማት ለማስዋል በሚል ሀሳብ ነው። የዚህ ስብሰባ እንግዲህ አላማ አስትሮ ቱሪዝምን ከማሳንደግ አንጻር ምን በማድረግ በጨለማ በድቅድቅ ጨለማ በደምብ ኮከቦች የሚታዩ ለአስትሮኖሚካል ምርምር ምቹ የሆነ ሰማይን እንደዚሁም ደግሞ አካባቢው ካሉ ተፈጥሯዊ ወይም ቅርሶች ጋር በማገናኘት እንደ አንድ ተጨማሪ ቱሪስት መዳረሻ ለማድረግ ታልሞ በዚህ ዘርፍ ያሉ ባለሙያዎች ልምድ ያላቸው ሰዎች መጥተው የምርምር ውጤታቸውን ልምዳቸውን ሼር የሚያደርጉበት እና ተሞክሯቸውን እንደዚሁም ደግሞ በዚህ ዘርፍ ምን እየተሰራ ነው የሚባል ከፖሊሲ አንጻርም የሚገመጉበትና ወደፊት በዚህ ዘርፍ የተሻለ ኢኮኖሚያዊ ጥቅም ለማግኘት የሚያስችል ትልቅ ፋይዳ ያለው ሲምፖዚ ይህ አስትሮቱሪዝም ነክ የሆነ ሲምፖዚየም ኢትዮጵያ ውስጥ እናመጣ፣ ተያያዥነት ያላቸው ነገሮችም አብረን ይዘን መተናል። አንደኛውና ዲጂታል ኢኮኖሚን ከማዘመን አንጻር ቅድም እንዳልኩት አብሮት የአፍሪካ ዲጂታል ፕላኔቴሪየም ወርክሾፕም አለ ከሱ በፊት የሚሰጥ ይሄ ደግሞ ምንድን ነው? ሰዎች በአንድ ዲጂታል ዶም ውስጥ ሆነው ስለ አስትሮኖሚም ሆነ ስለ ተለያየ ጉዳዮች የማዩበት ትያትር ነው። ግን በአብዛኛው በአስትሮኖሚክ ዘርፍ ያሉትን ነገሮች በማሳየት ወጣቶች እንዲነቃቁ የበለጠ ስራ ለማድረግ ይሄ ደግሞ ዲጂታል ኢኮኖሚ ከማገዝ ብዙ ሰዎችን ኢንካም ጀነሬት ከማድረግ አንጻር የራሱ አስተዋጽኦ ስላለው እንደዚሁም ደግሞ የዲጂታል ፕላኔቴሪየም በዓለም ላይ ከተቋቋመ መቶኛ ዓመቱንም በዚህ ወቅትም ስለሚያከብር እሱንም አያይዘን ከአስትሮ ቱሪዝም ጋር ስለሚተሳሰር ዲጂታል ፕላኔቴሪየም ወርክሾፕንም አዘጋጅተናል ማለት ነው። እንደዚሁም ደግሞ የአቅም ግንባታ ሥልጠና ለአስትሮ ቱሪዝም አድርገናል። ስለዚህ ይሄ የዓለም አቀፉ አኤዩ 386 ዳርክ ስካይን ወይም ጥቁር ሰማይና አስትሮ ቱሪዝም ላይ የሚያተኩር ሲምፖዚየም ብዙ ነገሮችን የያዘ እንደዚሁም ደግሞ የሚመጡት ተሳታፊዎች በየትምህርት ቤቱ ሄደው ተማሪዎችን ይሄ ስኩል አውትሪች የምንለው ወይ ደግሞ የህዝቦት ስራ የሚሰራበት እንደገና ደግሞ ለህብረተሰቡ በአስትሮ ቱሪዝም ዘርፍ ተሞክሮ ያላቸው ፐብሊክ ሌክቸር የሚያቀርቡበት ምስል ፕሮግራሙ እንደምንረዳው የአስትሮ ቱሪዝም በዓለም ደረጃ ለማሳደግ የጥቁር ሰማይና የአስትሮኖሚ ቅርሶች ሚና በሚል ነው የሚደረገው። በመጨረሻ ከዚህ ሲምፖዚየም ምን ትጠብቃላችሁ? የዚህ ሲምፖዚየም ዋና ትሩፋት አንደኛ በዘርፉ ያሉ ባለድርሻ አካላት ግንዛቤ እንዲወስዱ ነው። ሁለተኛ በዘርፉ የተሰሩ የተለያዩ የሳይንሳዊ ውጤቶች ምርምሮች ለህብረተሰቡ ወይም ደግሞ ለሳይንስ ኮሚኒቲው ማሰራጨት ነው። ሶስተኛ ደግሞ በዚሁ አጋጣሚ ስታርታፕ ወይም ደግሞ በዚህ ዘርፍ መሰማራት የሚፈልጉ ግን ሀሳባቸውን ያልቀየሩ ካሉ እንዲቀይሩና ወደ ኢኮኖሚ ውስጥ እንዲገቡ፣ ለምሳሌ ቱር አስጎብኚዎቹም ሆኑ ኦነሮች በዚህ ዘርፍ ላይ እንደ አዲስ የቱሪዝም መዳረሻ በመሆኑ ወደዚህ እንዲያተኩሩ አቅጣጫ ለመስጠት ነው። ወደ መጨረሻ ላይ ስንመጣ ያደጉት ሀገራት ብዙ ሄደዋል፣ ግን ኢትዮጵያና አፍሪካ ገና ጅምር ላይ ናቸው። በተለይ በአፍሪካ ላይክ እንደ ሳውዝ አፍሪካ፣ ናሚቢያ፣ ሞሮኮ ጥሩ እየሄዱ ነው። ፓርክ አላቸው። የጥቁር ሰማይ ፓርክ የሚባል አለ። ሪዘርቭ አላቸው። ሌሎቹ ግን ገና በጅምር ላይ ናቸው። ግን አስትሮ ቱሪዝም ኢንዱስትሪያቸው ለምሳሌ ሳውዝ አፍሪካ ብንሄድ፣ ግብጽ ብንሄድ፣ ሞሮኮ ብንሄድ፣ ኬንያ በጣም እየጨመረ ነው እና እነሱ አስትሮቱሪዝምንም እንደ አንድ ኮምፖነንት እየጨመሩት ነው። እኛ ጋ ግን ገና ይሄኛው አልመጣም። ስለዚህ ይሄ እንዲመጣ የሚያስችል ስትራቴጂ መኖር አለበት። ከፖሊሲ አንጻር ፖሊሲዎች ሲቆየሩ ይሄንንም ያቀፍ ነው ወይ ይሄ ደግሞ ከሀገር ጀምሮ እስከ አፍሪካ ድረስ፣ እንደ አፍሪካ አፍሪካን ዳርክ ስካይ ስትራቴጂ ሊኖረው ይገባል ማለት ነው። ስትራቴጂ ካለው ምክንያቱም ከየት ተነስተን የት እንደምንሄድ ስለምናቅ በፖሊሲ ከተደገፈ ወደፊት እንደዚህ እነዚህ ጥብቅ የሆኑ የጥቁር ሰማይ ሀብቶችን ለተገቢው ተግባር እናዋላቸዋለን ማለት ነው። ይህንን ለማዘጋጀት የረዱን አካል ማመስገን እንፈልጋለሁ። በዚህ ዘርፍ ያሉ የኮሚቴ አባላት ሌት ተቀን ይሰራሉ። እንደዚሁም ደግሞ በፋይናንስም በእገዛም ከተቋሙ ኃላፊዎች ጀምሮ ሚኒስትሪ ኦፍ ኢኖቬሽንን ቴክኖሎጂ በጣም እናመሰግናለን። ሚኒስትሪ ኦፍ ቱሪዝም እናመሰግናለን። ይህንን ሲምፖዚየም እንዲሳካ የሁሉም ሰዎች ጥረት ስላለ በተለይ የስፔስ ሳይንስ ጂኦስፓሻል ኢንስቲትዩት ኃላፊዎች በጣም ማመስገን ፈልጋለሁኝ። ካለምንም ክፍያ ሳይንቲፊክ ኦርጋናይዚንግ ኮሚቴ ሁሌም ይህን ነገር እየሰሩ አብሮን እዚህ ጋር ላበቁን የተለያየ ባለሙያዎች ለነሱም ምስጋና ማቅረብ ፈልጋለሁ። ክቡራትና ክቡራን፣ የአገር ልጆች የዛሬውን በዚህ አበቃን። ሳምንት የተቋረጠውን ርዕሰ ጉዳያችንን እንመለስበታለን። ጌታቸው መላኩ ነበርኩ። መልካም ጊዜ።